The Voice of America. የዓለም የጤና ድርጅት የኮሮና ቫይረስን ለመከላከል ሰዎች ፈቃደኛ ሆነው ቫይረሱን እንዳይሰራጭ ቢተባበሩና የራሳቸውን እርምጃ ቢወስዱ ኖሮ በአገር አቀፍ ደረጃ የሚደረገውን የማህበራዊ እንቅስቃሴዎች ገደብ የስራና የንግድ ተቋማት መዘጋትን ማስወገድ ይቻል ነበር ብሏል። በሌላ በኩል ደግሞ ሁሉንም ነገር እንደገና ለመዘጋጋት የተወሰነውን ውሳኔ በጣሊያን ከፍተኛ ቁጣ የቀሰቀሰ ሲሆን፣ በስፔን ደግሞ በጉዳዩ ላይ መከፋፈል መፈጠሩ ተነግሯል። የቪኤ ዘጋቢ ማሪያማ ዲያሎ የላከችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። የዓለም ጤና ድርጅት መንግስት ብቻ ሳይሆን ሰዎችና የንግድ ተቋማትም የኮሮና ቫይረስን ስርጭት ለመግታት ኃላፊነት አለባቸው ይላል። የድርጅቱ የኮቪድ-19 ቴክኒክ ጉዳዮች የሚመሩት ማሪያ ቫን ከርካውስ እንዲህ ይላሉ። በብሔራዊ ደረጃ ሁሉንም ነገር መዘጋጋቱን ልናስወግደው እንችላለን። ሁሉም ሰው የበኩሉን ድርሻ ቢወጣ በጅምላ የሚደረገውን የእንቅስቃሴ እገዳ ማስቀረት ይቻላል። በየዕለቱ የሕዝብ ክምችት ያለበትን ቦታ ለማስወገድ በየቀኑ የምናስተላልፈው ውሳኔ፣ የተወሰኑ ጊዜያት በአንዳንድ ቦታዎች የተለየ ገደብና አቀማመጥ እንዲኖራቸው ስናደርግ ወይም አንዳንድ አስፈላጊዎቻችን የሆኑትን ስብሰባዎችም ሆነ በዓላት ስናስተላልፍ እነዚያ እንግዲህ የምንከፍላቸው ዋጋዎች ናቸው ማለት ነው። የዓለም ጤና ድርጅት እንደሚለው ባለፈው ሳምንት ውስጥ ብቻ የወጣው የኮቪድ-19 ስርጭት መረጃ እንደሚያሳየው 46 ከመቶ የሚሆነው የታየው በአውሮፓ ነው። የዓለም አቀፉ የጤና ድርጅት የአስቸኳይ ጉዳዮች ዲሬክተር ዶክተር ማይክል ራያን እንዲህ ይላሉ። በአሁኑ ሰዓት አውሮፓ ወረርሽኙ በከፍተኛ ደረጃ እየተስፋፋ ያለበት አካባቢ መሆኑ ምንም ጥያቄ የለውም። ብዙ ዝውውርና በነጻነት መንቀሳቀስ ይታያል። ስለዚህ በሽታውን መከላከል በሚጠይቀው መስፈርትና ደንብ መሰረት ወረርሽኙ ያለበትን ሁኔታ በመገንዘብ እንቅስቃሴዎችን መገደብና ሰው ሁሉ በየቤቱ ታቅበው እንዲቀመጥ ትዕዛዝ መስጠት ያስፈልግ ይሆናል። አንዳንዶቹ ግን ተመልሶ ወደ መዘጋጋት መግባቱን አልወደዱትም። ለምሳሌ ከምሽቱ አምስት ሰዓት ጀምሮ እስከ ንጋቱ አስራ አንድ ሰዓት ድረስ ተግባራዊ በሚደረገው የሰዓት ላፊ ገደቡ ላይ የስፔን ነዋሪዎች ተከፋፍለዋል። የአስተዳደር ሠራተኛ የሆኑት ሲሲሊያ ስለ ሰዓት ላፊው እንዲህ ይላሉ እርምጃዎቹ በጣም አስፈላጊ ነበሩ። በጣም የከፋ ነገር ስለተደረገ አንድ ነገር መደረግ ነበረበት። በስፔን ተማሪ የሆነችው አሌክሲያ ደግሞ የተለየ አስተያየት አላት። ምናልባት የሰዓት እላፊ ገደቡ ለብዙዎች እጅግ የከረረ ሊሆን ይችላል። የኢኮኖሚውንም ቀውስ ያባብሰውና ሰዎች የበለጠ ኃላፊነት እንዲሰማቸው ሳይሆን ሕገወጥ የሆኑ ተግባራትን እንዲያደርጉ ሊገፋፋቸው ይችላል። ስፔን በከፍተኛ ደረጃ ከተጎዱ የአውሮፓ አገሮች አንዷ ስትሆን ከአንድ ሚሊዮን በላይ ሰዎች በቫይረሱ ተጎድተዋል። ቁጥሩ አሁንም እየጨመረ ነው። በአገሪቱ ከፍተኛ የቫይረስ ኤክስፐርትና የአስቸኳይ ጤና አስተባባሪው ፈርናንዶ ሲሞን እንዲህ ይላሉ። እውነታው ቫይረሱ በጣም በቶሎ ነው የሚስፋፋው። ወደ ላይ ብቻ ነው እየጨመረ የሚሄደው። ሁሉንም ነገር በአግባቡ አድርገን የስርጭቱንም ሁኔታ በትክክል አውቀን ካልተቆጣጠርነው በሚቀጥሉት ሳምንታት ውስጥ በከፍተኛ ሁኔታ ሊጨምር ይችላል። በጣሊያንም በድጋሚ የተላለፈውን የኮሮና ቫይረስ የእንቅስቃሴ ገደብን ጨምሮ የቡና ቤቶች፣ ሻይ ቤቶችና ምግብ ቤቶች ከምሽቱ 12 ሰዓት እንዲዘጉ የተላለፈውን ውሳኔ በመቃወም ተቆጥተው አደባባይ የወጡት ሰልፈኞችን ለመበተን ፖሊስ አስለቃሽ ጋዝ ተጠቅመዋል። ጣሊያን ወረርሽኙ ከተከሰተበት ጊዜ ጀምሮ እስካሁን ከግማሽ ሚሊዮን በላይ የኮቪድ-19 ተጠቂዎችን ማስመዝገቧ ተዘግ